የዓለም ዜና ሄሮት መለሰ ነበረች። ያሰማችን ተከታዩ የዜና መጽሔት ጥንቅራችን ነው። ዜና መጽሔቱ ከየመን ተመላሽ ኢትዮጵያውያን፣ የአውሮጳ ኅብረት የጦር ዘመቻ እቅድ፣ ብሩንዴ የከሸፈው መፈንቅለ መንግሥትና የፕሬስ ነፃነት ያልናቸውን ርሶች ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የየመንን ጦርነት በመሸሽ እዚያ ይኖሩ የነበሩ በሺ የሚቆጠሩ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። የኢትዮጵያ ባለሥልጣናት እንዳስታወቁት እስከ ትናንት ድረስ ብቻ በተለያዩ አካባቢዎች ከ2500 የሚበልጡ ኢትዮጵያውያን ሀገራቸው ገብተዋል። ትናንት ብቻ 300 ኢትዮጵያውያን ከየመን በሳውዲ አረቢያ በኩል አድርገው አዲስ አበባ መግባታቸው ተዘግቧል። ተመላሾቹን የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው አቀባበል አድርገውላቸዋል። የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ የሚከተለውን ዝርዝር ዘገባ ልኮልናል። በጦርነት በምትታመሰው በየመን የሚገኙ ኢትዮጵያውያን በአጣብቂኝ ከሚገኙት ውስጥ በየፈረቃው የተመለሱት እስከዚህ ዕለት ወደ 2700 ግድም ደርሰዋል። ከዚህ ድምር 300 ያህሉ በቦሌ አውሮፕላን ማረፊያ እንደደረሱ የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ተቀብለዋቸዋል። ካነጋገርኳቸው ተመላሾች ደስታ ነው ሀገሬ መግባቴ። እዛ ነው የተወለድኩት። በእናቴና ባባቴ ትልቅ ደስታ ነው የተሰማኝ። ሁለተኛ እናቴ ነች። እቻአራት ወር ተቀመጭ ተመልሻለሁ። የአራት ዓመት ብያለች። መ የወጣ ነው። አርብ ነው። ከዚያ በኋላ ጀዛን አካባቢ ለሶስት ቀን ቆይተናል። እጀዛን ያለው የኮሚኒቲ የኢትዮጵያ ኮሚኒቲ አቀባበል ሌላ ነገር ነው። በጣም በጣም ሌሊት ተቀን ነው የሚሰሩ ያለው። በፍጹም እንቅልፍ የሚባል የለም። ሰንአ ኤምባሲም እንደዚሁ በጣም በጣም በጣም መስዋዕቱ እየረገፈበት ነው የሚሰራ ያለ፣ የሚያስለቅስ ነው። ምክንያቱም የአብደላ ሳሊህ ቤት እዚያ አጠገብ ስለሆነ፣ በአይሮፕላን ሲሞቱ በጣም ነው እየተሸገሩ ነው የሚሰሩ ያለው በጣም እና አመሰግናለሁ። ሙስጠፋ እባላለሁ። የኢትዮጵያ ኮሚኒቲ በሰንአ መራጭ የነበርኩኝ በቅድሚያ እግዚአብሔር እዚህ ያስገባን እግዚአብሔር አመሰግናለሁ። ስለተባበራችሁ እና የኢትዮጵያ ህዝቦ እግዚአብሔር ጤናና እድሜ ይስጣችሁ። ስደት በዚሁ ይብቃ ላለሁ በእኛ ይብቃ። ለተሰደዱትም አሁን በሰላም ያስገባችሁ። ሁለት አመቴ ነው በተሰደ አገሬ እንዳልኩ ግን እግዚአብሔር ደግ ነው። አገሬ ጨመረኝ። ሰና ሰነአ ሁለት ዓመት አጠዳለሁ። ምግብ እሰራለሁ። ሶስት ፎቅ ነው የምሰራው ምግብ ጥዳት። ብዙ ችግር አለው። ረብሻ ከተነሳ ጀምሮ እንቅልፍ የለንም ወደ ታይ ነው የምንበረው እነሱ እንኳን እዚሁ ቡቱ ያሉን ቀና አለ። ግን እግዚአብሔር ደግ ነው። ሁሉንም ለእኛ የተባበሩንን የኢትዮጵያ ህዝብ እድሜና ጤና ይስጠቅሱል ይባላለሁ። እድሜ ሀያ የደብረ ብርሃን ልጅ ነኝ። በጣም በጣም በጣም አገሬን ለመግባት ነፍቆኛል። እኔ ደስ ብሎኛል። በጣም በጣም ከሰና ከዚህ ኤርኩኝ እኔ በባህር ነው ግን አሁን በተመጣው በጣም ደስ ብሎኛል። አገሬ ሀረር ከተማ በጣም እኔ አገሬ መግባቴ በጣም ከዚህ ረብሻ አሁን ሶስት አመት ዘመዶችን ለማግኘትና ለማየት በጣም ጓጓ አለው። በጣም ተመላሾች ታሪካቸው ተመሳሳይ ቢሆንም ከተለያዩ የኢትዮጵያ ግዛቶች የተውጣጡ መሆናቸውን መረዳት ይቻላል። ከኢትዮጵያ ተወጣሁ አምስት አመቴ ነው በአምስት አመት ውስጥ ያው የዘንድሮ ለየት ይልብናል ዘንድሮ በጣም ለየት ያለ ነው በጣም በጣም በጣም ቤት ሁሉ እየተሰነጣጠቀ እየወረደ በላያችን ላይ ነበርን ስራ ያው የተገኘውን እንሰራለን ዝም ብለን እንደምንም ያው አሁን የጦርነት ተተጀመረ ወዲህ በጣም በጣም ችግር ውስጥ ነበርን ግን የቀሮችን ወገኖቻችንን ደግሞ እንዲሁ እንዲገቡልን ጸልያ ስራ አንልቅም ያገኘሁትን ሰራ ነበር ጎጃም እኔ ህጋዊ ነው ሆጄ የነበረ አሁን ነው እንደዚህ አፈና የሆነብን እንጂ። አዎ ቤተሰብ ወንድሞቼ ምናምን አለኝ። እናት አባት የለኝም። ልጆች ወንድሞቼ ገበሬዎች ናቸው ያው ልጆችን ለመርዳት ነው የወጣሁ። በየመን ከቀሩት ኢትዮጵያውያን በቀጣዩ ለመመለስና የተመለሱትም መጠለያ ተዘጋጅቶላቸው እንደሆነና የወደፊቱ እጣ ፈንታቸው ምን ሊሆን እንደሚችል ለሚኒስትሩ ላቀረብኩላቸው ጥያቄ፦ ተጨማሪዎቹን ደግሞ እንግዲህ በአጭር ጊዜ ውስጥ ለማምጣት ነው እየሰራን ያለ ነው። ጦርነት ስላለ እነሱም ከቦታ ቦታ መዘዋወር አይችሉም። ስለዚህ እሱ ነው ችግር የሚፈጥረው። ከዚህ ከሰንዓ በስተቀር ግን ከኤደንም እንደዚሁ ተጨማሪ በቅርብ ቀናት ውስጥ እንደዚሁ እንጀምራለን ከኤደን ወደ ሰንዓ መውሰድ ስለማይቻል የኤደን ያለውን ደግሞ ለብቻ ማለት ነው። አብዛኞቹ ባይዘወይ እንደዚህ ማታ ሲገቡ ነው ትንሽ ማረፊያ የሚፈልጉት እንጂ ቶሎ ወደ ዘመዶቻቸው መሄድ ነው የሚፈልጉት። ካአሁን ያየነው ነው ከሰላሳ ከመቶ በላይ አይሆኑም ወደ መጠለያ የምንወስዳቸው። ለዚህ መጠለያ አዘጋጅተናል። ትንሽ እስኪረጋጉ ድረስ እዛ እናቆያቸዋለን። አንዳንድ ጋፍም እናደርጋለን። ከዛ ውጭ ግን አብዛኛው ቶሎ ወደ ቤቱ መሄድ ነው የሚፈልገው። ለዛም ግን አዘጋጅተናል። ጌታቸው ተድላይ ለጊዮርጊስ ለዶቼቬሌ ራዲዮ ከአዲስ አበባ። የአውሮፓ ህብረት ደግሞ ስደተኞችን በሜዲትራንያን ባህር በኩል ወደ አውሮጳ ለማስገባት የሚሞክሩ ስደተኛ ዘዋዋሪዎችን የሚመታ የባህር ጦር ሊያዘምት ነው። የህብረቱ አባል ሀገራት የውጭና የመከላከያ ሚኒስትሮች ትናንት ባሳለፉት ውሳኔ መሰረት ጠቅላይ ዙን ሮም ኢጣሊያ ያደረገ ባህር ኃይል በቅርቡ ይመሰረታል። ሚኒስትሮቹ በነደፉት እቅድ መሠረት የጸጥታ ጥበቃ ምክር ቤቱን ይሁንታ እንዳገኘ ጦሩ እርምጃ ይወስዳል። የመብት ተሟጋቾችና የስደተኞች ጉዳይ ተቆርቋሪዎች ግን የህብረቱን የኃይል እርምጃ እቅድ አጥብቀው እየተቃወሙት ነው። የብራስልስ ወኪላችን ገበያው ንጉሴ የሚከተለውን ዘገባ ልኮልናል። ባለፈው ሚያዝያ ወር በመቶዎች የሚቆጠሩ ሰዎች የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመግባት ሲሞክሩ ያለቁበትን አሳዛኝ ክስተት ተከትሎ ህብረቱ ችግሩን ለመግታት ይረዳሉ ያላቸውን በርካታ ፕሮግራሞች የዘረጋ መሆኑ የሚታወቅ ሲሆን የትናንትናው ስብሰባም ህብረቱ በውጭ ሊሰራቸው ባሰባቸው ስራዎች ላይ ያተኮረ እንደነበር ተገልጿል። በውጭ በኩል ህብረቱ ትኩረት የሰጠባቸውን ጉዳዮች የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ወይዘሮ ፌዴሪካ ሞጎሬኒ ከስብሰባው በኋላ በሰጡት መግለጫ ሲያብራሩ በውጭ በኩል ሶስት የተለያዩ ዘርፎች አሉ። አንዱ ከአፍሪካ ህብረትና ከአረብ አገሮች እንዲሁም ስደተኞች ከሚፈልቁባቸውና ከመተላለፊያ ሀገሮች ጋር ያለውን ግንኙነት ማጠናከር ነው። ሁለተኛው እንደ ኒጀር ባሉ ሚስዮኖቻችን በሚገኙባቸው ያለውን አሰራራችንን ማስፋትና ማጠናከር ሲሆን ሶስተኛው የህገ ወጥ የሰው ዝውውር መረቦችን መበጣጠስና እርምጃ መውሰድ ነው በማለት ይህንን ሊያደርግ የሚችል ወታደራዊ ኃይል የተመሰረተ መሆኑን አስታውቀዋል። ዛሬ አንድ ወር ባልሞላ ጊዜ ውስጥ ዋና ጽህፈት ቤቱን ሮም አድርጎ የሚንቀሳቀስና በኢጣሊያዊው አድሚራል ኢንሪኮ ኩሪድ እንዲ ኖ የሚመራ የባህር ኃይል ዕዝ እንዲቋቋም ወስነናል፣ በማለት የእዙ ተግባሮች በሶስት ደረጃዎች የተከፈሉ መሆኑንም አብራርተዋል። የመጀመሪያው ደረጃ የስምሪት እቅድ ማውጣትና መረጃዎችን መሰብሰብ ሲሆን ይህም ውሳኔው ከተላለፈበት ጊዜ ጀምሮ ተግባራዊ መሆኑን የሚችል ነው። ወታደራዊ ስምሪቱ ግን የጸጥታው ምክር ቤቱን ይሁንታ የሚጠብቅ ቢሆንም፣ ይህም እስከሚቀጥለው ወር አጋማሽ ድረስ ይገኛል ብለው እንደሚያምኑ የውጭ ጉዳይ ኃላፊዋ ተናግረዋል። የአዲሱ የባህር ኃይል እዝ ስምሪት ቢያንስ አንድ ዓመት ይቆያል ተብሎ ተገምቷል። ስራውን ለማስጀመርም ለሁለት ወር ብቻ 13 ሚሊዮን ዶላር እንደሚያስፈልገው የተጠቆመ ሲሆን ለወታደራዊ ስምሪቱ የሚያስፈልገውን የሰው የመሳሪያና የገንዘብ ወጭ አባል መንግስታት በፍጥነት ያዋጣሉ ተብሎ ነው የሚጠበቀው። ወታደራዊ ስምሪቱ በሰው አመላላሽ ወንጀለኞች ላይ በሚወስደው የኃይል እርምጃ በተለይ በሊቢያ ምድር ላይ ወታደሮችን እንደማያሰማራ ተገልጿል። በመሆኑም ለስምሪቱ መሳካት የሊቢያ ትብብር ወሳኝ ሲሆን በሊቢያ ያሉ ተፎካካሪ ኃይሎች ግን በህብረቱ ወታደራዊ እቅድ ላይ ቅሬታ እንዳላቸው ነው የሚነገረው። የውጭ ጉዳይ ኃላፊ ወይዘሮ ሞገሪኒ ግን ከሁሉም የሊቢያ ኃይሎች ድጋፍ ይገኛል ብለው እንደሚያምኑና ለዚህም የዲፕሎማሲ ስራ እየተሰራ እንደሆነ በመግለጫቸው አስታውቀዋል። ይሁን እንጂ ይህን ባህር አቋርጦ አውሮፓ ለመግባት የሚደረገውን ጉዞ በወታደራዊ ኃይል ለመግታት የመሞከር እቅድ የሰብአዊ ድርጅቶች አልተቀበሉትም። አምነስቲ ኢንተርናሽናልና የመንግስታቱ ድርጅትን የስደተኞች ቢሮ ጨምሮ ሌሎች የስደተኞች ድርጅቶች እቅዱን እንደውም የስደተኞችን ህይወት ለአደጋ የሚያጋልጥ ነው በማለት ኮንነውታል። የአውሮፓ የስደተኞች ካውንስል ዋና ጸሐፊ ሚስተር ሚካኤል ዲዮን ድሪንክ ለዶቼቬሌ በሰጡት አስተያየት እርምጃው ብዙ ህይወትን የሚያጠፋ ሊሆን ይችላል በማለት ነው ስጋታቸውን የገለጹት። የበላጠማውት ሊጋበዝ ይችላል የሚል ስጋት አለን። እርምጃው በፍጹም ሰብአዊነትን ያገናዘበ አይደለም። የሰው አመላላሽ ወንጀለኞች ከጥቅም ውጭ ሊሆኑ የሚችሉት ወደ አውሮፓ ለመግባት የሚያስችል ህጋዊ መንገድ ሲዘረጋ ብቻ ነው። ጦርነትንና እስርን ሸሽተው መንገድ የገቡ ሰዎች በወታደራዊ ኃይል እንዲቆሙ ሊገደዱ አይገባም። ይህ ፍጹም የተሳሳተ መንገድ ነው። የሰብአዊ መብቶቹ ድርጅቶች ስጋት ተገደው ከሀገራቸው የወጡ ስደተኞች አማራጭ ሲያጡ፣ አንድም የበለጠ አደገኛ በሆኑ ጀልባዎች መንገድ ይገባሉ አሊያም በጀልባዎቹ ላይ በሚወሰድ ወታደራዊ እርምጃ ሰለባዎች ሊሆኑ ይችላሉ የሚል ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ። የመንግስት ግልበጣ በቅርቡ በከሸፈባት በብሩንዲ የፕሬስ ነፃነትም እየታፈነ መሆኑ እየተዘገበ ነው። የብሩንዲና ብሩንዲ የሚገኙ የዓለም አቀፍ የጋዜጠኛ ማኅበራት እንዳስታወቁት ከብሩንዲ የመንግስት ግልበጣ ሙከራ በኋላ በነፃ መዘገብ አልተቻለም። በዚህም የተነሳ እዚያ የሚገኙ ገለልተኛ ጋዜጠኞች ሀገር እየለቀቁ እየተሰደዱ ነው። ከተሰዳጆቹ መካከል የዶች ቬሌ ራዲዮ ጣቢያ ዘጋቢዎችም ይገኙበታል። በብሩንዲ የፕሬስ ነፃነት መታፈንን በተመለከተ የዶች ቬሌው አንቶኒዮ ካሲያስ የዘገበውን አዜብ ታደሰ እንደሚከትለው አጠናቅረዋለች። በብሩንዲ የመንግሥት ግልበጣ ተካሄዶ አንድ ሳምንት እንኳ ሳይሞላው ፕሬዚዳንት ፒየር ኒኩሩንዚዛ ሀገራቸው ተመልሰው መዲና ቡጁምቡራ ላይ ለህዝብ በይፋ የታዩት ባለፈው ሳምንት መጨረሻ ላይ ነበረ። ታዲያ ጥንካሬያቸውን ያሳዩት ንኩሩን ዚዛ በዚያን ዕለት ሀገራቸው ውስጥ ምን ነገር እንደተካሄደ የተነፈሱት ቃል አልነበረም። እንዲያም ሆኖ የእሳቸው በይፋ መታየት ለመገናኛ ብዙሃኑ ትልቅ ክስተት ቢሆንም ከፍተኛ ጫና እየገጠመው መሆኑ ታውቋል። የብሩንዲና የዓለም አቀፉ የጋዜጠኞች ማህበር ተጠሪ እንደገለጹት በሀገሪቱ የነበሩት በርካታ ገለልተኛ የራዲዮና የቴሌቪዥን ጋዜጠኞች በደረሰባቸው ጫና ምክንያት ሀገሪቱን ለቀው ተሰደዋል። ከነዚህ መካከል ከምስራቅ አፍሪቃ የሚዘግቡት የዶቸ በለ ተወካይ ጋዜጠኞች ይገኙበታል። ገለልተኛ የተባሉት የመገናኛ ብዙሀን በሙሉ ስራቸውን እንዳያከናውኑ ሆን ተብሎ እንዲንኮታኮቱ ተደርጓል። ፖሊሶች የስርጭት ቦታውን በሮኬት እንዲሁም በቦምብ ነው የመቱት። ከነዚህ መካከል እንደ አርፒኤ፣ አርቲ፣ ሬኔሳንስ፣ ቦኔሻ እና ኢሳንጋኒሮ የተባሉ ታዋቂ የስርጭት ጣቢያዎች ይገኙበታል ሲሉ ኢኖሶ ሙሆዚ ገልጸዋል። በዚህ እርምጃ ፕሬዚዳንት ፒየርን ኮሩንዚዛ ተቃዋሚ የሚሏቸውን የስርጭት ጣቢያዎች ለመዝጋት እንዲሁም የተቀሩትን የመገናኛ ብዙሃን ድርጅቶችን በቁጥጥራቸው ስር ለማድረግ መሞክራቸው ተጠቅሷል። በአሁኑ ወቅት በብሩንዲ የሚታየው ቀውስ በተለይ በሚዲያ ላይ ያነጣጠረ ጦርነት እንደሆነ ነው የተገለጸው። በብሩንዲ ታዋቂ የሆነው የግል ራዲዮ ጣቢያ በምህጻሩ አርፒኤ ማለት ራዲዮ ሪፐብሊክ አፍሪካ ዋና ተጠሪ ቦብ ሩጉሪካ ባለፈው ሳምንት መጨረሻ ነበረ ቡሩንዲን ጥለው የሸሹት። እንዲያም ሆኖ ሩጉሪካ ላይ የእስራትና ግድያ ዛቻ ደርሶባቸዋል። አርፒኤ የግል ራዲዮ ጣቢያ እንደ ሌላው ራዲዮ ጣቢያ ሁሉ የመንግስት ግልበጣውን የሞከሩት ግለሰቦች ያስተላለፉትን መልእክት ማሰራጨቱን የገለጹት የራዲዮ ጣቢያው ተጠሪ ሪጉሪካ ይህን እንዳደረግን ፖሊስ ስራችንን አስቁሞናል ከዚያም ፖሊስ ከምንሰራበት ቦታችን አባረረ። በዚህ ምክንያት ነዋሪው በአገሪቱ ምን እየሆነ ምን እየተካሄደ እንዳለ የሚያውቀው ነገር የለም። ምናልባት በአሁኑ ወቅት ነዋሪው ነፃ መረጃ ማግኘት የሚችለው ከዶቼቬለ፣ ከቪኦኤና ከቢቢሲ አሊያም ከራዲዮ ፍራንስ ኢንተርናሽናል ዓለም አቀፍ የመገናኛ ብዙሀን ድርጅቶች ብቻ ነው። የግል ሚዲያዎችን ማውደሙ እጅግ አሳዛኝ ክስተት መሆኑን የገለጹት በቡሩንዲ መዲና ቡጁምቡራ የዶች በለ ራዲዮ አጋር የሆነው ራዲዮ ኢሳንጋሮ ዋና ተጠሪ ጋዜጠኛ ፓትሪክ ሚታምባሮ በበኩላቸው ድርጊቱ በሀገሪቱ የፕሬስ ነፃነት ላይ የተቃጣ ጥቃት መሆኑን ገልጸዋል። ድርጊቱ የተፈጸመው ፕሬዝዳንቱን በሚደግፉ የጸጥታ አስከባሪዎች ነው። በዚሁ እርምጃም የከሸፈው መፈንቅለ መንግስት መሪ ጄኔራል ጎድፏ ኒዮምባር ያደረጉትን ንግግር በማስተላለፋችን ሊቀጡን ፈልገው ነው። ከዚህ ቀደም ሲልም ብዙ ዛቻ ደርሶብናል፣ ጥቃትም ደርሶብን ያውቃል። ሲዳ ኖዛኖ ይህ አይነት ወቀሳ በተደጋጋሚ የተሰነዘረባቸው ፕሬዚዳንት ፒየር ንኩሩዚዛ በተደጋጋሚ ሐሰት ሲሉ ማጣጣላቸው ይታወቃል። ፕሬዚዳንቱ ባለፈው ሳምንት ዳሬ ሰላም ላይ በነበሩበት በምስራቅ አፍሪቃ ማህበረሰብ መሪዎች የጋራ ምክክር ላይ መንግስታቸው ለማህበረሰብ መብትና ፕሬሱም ካለምንም ገደብ በነፃ የሚሰራበትን ሁኔታ እንደሚያመቻች መናገራቸው ይታወቃል። በብሩንዲ ከሶስት ሳምንት በላይ በቀጥለው ተቃውሞ ከሀያ በላይ ሰዎች ተገለዋል። እንደተባበሩት መንግስታት ድርጅት በሀገሪቱ ይቀሰቀሳል የሚለውን ግጭት በመፍራት ከ አምስት ሺህ በላይ ነዋሪዎች ሀገሪቱን ጥለው ተሰደዋል። ስለዚህ ጉዳይ የብሩንዲ ነዋሪዎች ከሀገሪቱ የመገናኛ ብዙሀን ተቋማት መረጃን ያገኙ አያገኙ ግን የታወቀ ነገር የለም